የዲደብልዩ ዜና በመጀመሪያም ርዕሶቹ ንሆ በኢትዮጵያ የሕክምና ተማሪዎች እስከ መጪው ሰኞ ወደ ትምህርታቸው እንዲመለሱ የሳይንስና ከፍተኛ ትምህርት ሚኒስቴር አሳሰበ። ይህ ካልሆነ እርምጃ እንዲወሰድ መመሪያ ተላልፏል ሲል አስጠንቅቋል። አይሮፕላን አምራቹ ቦይንግ ኩባንያ የ737 ማክስ አይሮፕላን አብራሪዎች የሰለጠኑበት የምስለ በረራ ሶፍትዌር እንከን እንደነበረበትና የሶፍትዌር ማስተካከያ ማድረጉን ገለጸ። ግብፅ ውስጥ በደረሰ የቦምብ ፍንዳታ ቢያንስ 12 ሰዎች ተጎዱ። አብዛኞቹም ደቡብ አፍሪቃውያን ናቸው። ማሊ ውስጥ በሚገኘው የተባበሩት መንግስታት ሰላም አስከባሪ ልዑክ ላይ በተሰነሰሩ ሁለት ጥቃቶች አንድ ወታደር ሲሞት ሌሎች ቢያንስ አራት ደግሞ ቆሰሉ። የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ የብሬክሲት ውልን የብሪታንያ ምክር ቤት እንዲስማማበት አዲስ ማሻሻያ እንደሚያቀርቡ ተናገሩ። ዜናው በዝርዝር የሕክምና ተማሪዎች እስከ መጪው ሰኞ ወደ ትምህርታቸው እንዲመለሱ የሳይንስና ከፍተኛ ትምህርት ሚኒስቴር አሳሰበ። ሚኒስቴር መስሪያ ቤቱ ወደ ትምህርታቸው የማይመለሱትን ተማሪዎች ተቋማት ባላቸው የአካዳሚክ ሕግ ቀጣይ እርምጃ እንዲወስዱ መመሪያ ተላልፏል ሲል አስጠንቅቋል። የሳይንስና ከፍተኛ ትምህርት ሚኒስቴር በዛሬው ዕለት ባሰራጨው ማስጠንቀቂያ ጠቅላይ ሚኒስትር አብይ አህመድ ከህክምና ባለሙያዎች ጋር ባደረጉት ውይይት ችግሮች ለመፍታት የሚያስችሉ ውሳኔዎች መተላለፋቸውን አስታውሷል። ትምህርት ያቋረጡ የህክምና ተማሪዎች በአፋጣኝ ወደ ትምህርታቸው ሊመለሱ ይገባል ብሎ ያስጠነቀቀው ሚኒስቴር መስሪያ ቤቱ ሊወሰዱ ይችላሉ ስለተባሉ እርምጃዎች ግን ያለው ነገር የለም። አይሮፕላን አምራቹ ቦይንግ ኩባንያ የ737 ማክስ አይሮፕላን አብራሪዎች የሰለጠኑበት የምስለ በረራ ሶፍትዌር እንከን እንደነበረበት አመነ። ኩባንያው በትናንትና ውለት ባወጣው መግለጫ አብራሪዎች የሰለጠኑበት ምስለ በረራ የተወሰኑ የበረራ ሁኔታዎችን በስልጠና ወቅት በትክክል ማሳየት የሚችል አልነበረም ብሏል። ስለሆነም ቦይንግ ለ737 ማክስ የምስለ በረራ ሶፍትዌር ማስተካከያ ማድረጉንና ኩባንያው እንዳለው በምስለ በረራው የሚገኝ ልምድ የተለያዩ የበረራ ሁኔታዎችን መወከል እንዲችል ለባለሙያዎች ተጨማሪ መረጃዎች አቅርቧል። በኢትዮጵያና በኢንዶኔዥያ ቦይንግ 737 ማክስ አይሮፕላኖች ተከስክሰው በአጠቃላይ 346 ሰዎች መሞታቸው ይታወሳል። በተለይ በኢትዮጵያ የደረሰው አደጋ የመጀመሪያ የምርመራ ውጤት ይፋ ከሆነ በኋላ ተአማኒነቱ ጥያቄ ውስጥ የወደቀው አይሮፕላን አምራቹ ኩባንያ ምስለ በረራው ያለበትን እንከን መቼ እንዳወቀ ያለው ነገር የለም። ቦይንግ ኩባንያ ከ737 ማክስ አይሮፕላን ጋር በተገናኘ የንድፍ ችግር እንደነበረ ሲያምን የትናንትና ዋስትናው መግለጫ የመጀመሪያው ነው። እንደ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር ከሆነ ከሊቢያ በቀይ ባህር አድርገው ሲሰደዱ ህይወታቸው ባህር ላይ የሚተርፉ ስደተኞች በፍጹም ተመልሰው ወደ ሊቢያ መመለስ የለባቸውም። የጀርመን የዩኤንኤችሲአር ኃላፊ የሆኑት ዶሚኒክ ባርሽ ቬልት አምዞንታክ ለተባለው የጀርመን የዕለተ እሁድ ጋዜጣ እንደተናገሩት በሊቢያ እስር ቤቶች ያለው የሰብአዊ ሁኔታ አያያዝ እጅጉን አስከፊ ነው። ከዚህም በተጨማሪ ዶሚኒክ ባርሽ ስደተኞች ችን ከመስመጥ የሚያድኑ ሲቪሎችን የአውሮፓ ህብረት ሀገራት መወንጀላቸውን እንዲያቆሙ አሳስበዋል። መንግስታዊ ያልሆኑ ድርጅቶች ቀይ ባህር ላይ በሺዎች የሚቆጠሩ ስደተኞችን ከመስመጥ አድኗዋል። አድማጮች የምትከታተሉት ከዲደብልዩ የሚተላለፈውን የዓለም ዜና ነው። ግብጽ ውስጥ በደረሰ የቦምብ ፍንዳታ ቢያንስ 12 ሰዎች ተጎዱ። አብዛኞቹም ደቡብ አፍሪቃውያን ናቸው። አደጋው የደረሰው በጊዛ ፒራሚዶች አቅራቢያ በግንባታ ላይ በነበረ አዲስ ሙዚየም አካባቢ ነው። ከአይሮፕላን ማረፊያ ወደ ፒራሚዶቹ ሲጓዙ የነበሩ አንድ አውቶቢስ መንገድ ዳር የተጠመደ ቦምብ ነክቶ በደረሱ ፍንዳታ ደቡብ አፍሪቃኑ አገር ጎብኚዎች በተሰባበረ መስታወት ቆስለዋል ተብሏል። እንዲሁ አራት ግብፅውያንን ያሳፈረ የግል መኪና በፍንዳታው ተጎድቷል። ሰዎቹ ላይ ጉዳት መድረሱ ግን መጀመሪያ ላይ አልተረጋገጠም ነበር። የግብጽ መንግስት ቴሌቪዥን እንደዘገበው በሙዚየሙ አቅራቢያ ሲጓዝ በነበረው አውቶቡስ ውስጥ 25 ደቡብ አፍሪቃውያን ተሳፍረው ነበረ። ቀደም ሲል ፍንዳታው የደረሰው የሙዚየሙ ግንብ ስር መሆኑ ብቻ ነበር የተገለጸው። ማሊ ውስጥ በሚገኘው የተባበሩት መንግስታት ሰላም አስከባሪ ልዑክ ላይ በተሰነዘሩ ሁለት ጥቃቶች አንድ ወታደር ሲሞት ሌሎች ቢያንስ አራት ደግሞ ቆሰሉ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ የደረሰውን ጥቃት በጥብቅ በማውገዝ የተባበሩት መንግስታት ሰላም አስከባሪ ልዑክ በምጻሩ ሚኑስማ ድርጅቱ ከተሰማራባቸው ቦታዎች መካከል አደገኛው ቦታ ነው ብለዋል። ዛሬ አደጋው የደረሰው ቲምቦክቱና ቴዛሊት በተባሉ አካባቢዎች ሲሆን ሟቹ ወታደር ናይጄሪያዊ፣ የቆሰሉት ደግሞ የቻድ ዜግነት ያላቸው ልኡካን ናቸው። በሺዎች የሚቆጠር አባላት ያለው የጀርመን የሚኑስማ ልኡክ በምዕራብ አፍሪካዊቱ ሀገር ሰላምና መረጋጋትን ለማስፈን ከጎርጎርሲያዊ 2013 ዓ ም አንስቶ ተሰማርቶ ይገኛል። የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ሀገራቸው የአውሮፓ ህብረትን ለቃ የምትወጣበት የብሬክሲት ውልን የብሪታንያ ምክር ቤት እንዲስማማበት አዲስ ማሻሻያ እንደሚያቀርቡ ተናገሩ። ሰንደይ ታይምስ በተባለው ጋዜጣ ጽሁፋቸው የተነበበው ቴሬሳ ሜይ በጎርጎርሲያኑ ሰኔ መጀመሪያ ላይ ለፓርላማው የተሻሻለና አዲስ ሀሳቦችን ያካተተ ውል ያቀርባሉ። ሜይ ያደርጋሉ ተብሎ ከሚጠበቀው ማሻሻያ መካከል ተቃዋሚው የሌበር ፓርቲ የሚሻው የሰራተኞች መብትን የበለጠ የማስከበር ጥያቄ ነው። የብሪታንያ ምክር ቤት እስካሁን ሜይ ያቀረቡትን ሶስት ውሎች ሳያጸድቅ ቀርቷል። ብሪታንያ ከአውሮፓ ህብረት የምትወጣበት የጊዜ ገደብ እንደ ጎርጎሮ ሳያኑ እስከ ጥቅምት መጨረሻ ነው የተራዘመው። ይህ ዲደብሊው ነው። አድማጮች ዜናው ከማብቃቱ በፊት አርእስተ ዜናው በድጋሚ። በኢትዮጵያ የሕክምና ተማሪዎች እስከ መጪው ሰኞ ወደ ትምህርታቸው እንዲመለሱ የሳይንስና ከፍተኛ ትምህርት ሚኒስቴር አሳሰበ። ይህ ካልሆነ እርምጃ እንዲወሰድ መመሪያ ተላልፏል ሲል አስጠንቅቋል። አይሮፕላን አምራቹ ቦይንግ ኩባንያ የ737 ማክስ አይሮፕላን አብራሪዎች የሰለጠኑበት የምስለ በረራ ሶፍትዌር እንከን እንደነበረበትና የሶፍትዌር ማስተካከያ ማድረጉን ገለጸ። ግብፅ ውስጥ በደረሰ የቦምብ ፍንዳታ ቢያንስ 12 ሰዎች ተጎዱ። አብዛኞቹም ደቡብ አፍሪቃውያን ናቸው። ማሊ ውስጥ በሚገኘው የተባበሩት መንግስታት ሰላም አስከባሪ ልኡክ ላይ በተሰነዘሩ ሁለት ጥቃቶች አንድ ወታደር ሲሞት፣ ሌሎች ቢያንስ አራት ደግሞ ቆሰሉ። የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ የብሬክሲት ውልን የብሪታንያ ምክር ቤት እንዲስማማበት አዲስ ማሻሻያ እንደሚያቀርቡ ተናገሩ። ዜናው አበቃ።